የአሜሪካ ድምፅ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 11 2015 ዓ ም ዝግጅታችን ጀመረ የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ። ያው በስምምነት መሰረት የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገብተዋል። እኛ አስተዳደርም በቦታው ነው ያለው። የተለያዩ የሶስት አካላት በተለይ ፖሊስ እና ሚሊሻ አካላትም ስራዎቻቸው በህገ መንግስት መሰረት እያከናወኑ ነው ያለው። የመከላከያ ሰራዊቱ ወደ አዲግራት መግባት አስመልክቶ ያነጋገር ናቸውን የከተማዋን ከንቲባ አቶ ላእከ ተስፋ መስቀልን ነው የሰማችሁት። የዚህም ዜና ዝርዝር በአብይ ርሳችን እናስደምጣችኋለን። በዛሬ ሁለት በመላው ኢትዮጵያ የጥምቀት በዓል ሲከበሩላል። የዚህንም ይመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን በዛሬ ሁለት የተከበረውን የጥምቀት በዓል የምታከብሩ ከይፍ በኢትዮጵያም ሆነ ከኢትዮጵያ ውጭ ያላችሁ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያልኩ ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችው ቆንጂ ይታይ ነኝ። ኢትዮጵያ የብር ምንዛሪ አቅምን ዝቅ ልታደርግ እንደሆነ የሚሰማው መሰረተ ቢስ ነው ሲሉ የሀገሪቱ የገንዘብ ምክትል ሚኒስትር ኢዮብ ተካልኝ ማስተባበላቸውን ሮይተርስ ከጆሃንስበርግ ዘግቧል። ከለንደን የአክሲዮን ገበያ ንግዶች መካከል አንዱ የሆነው ሬፊኒቲቭ ኤከን መረጃ መሰረት ዛሬ የአንድ ዶላር ኦፊሴል ምንዛሪ 53 ብር ከ42 ሳንቲም ሲሆን በጥቁሩ ገበያ ላይ ግን እስከ 96 97 ብር መድረሱን የዜና አውታሩ ጠቁመዋል። መንግስቷ በአፍሪካ ህብረት የተደገፈውን የጆሃንስበርግ የሰላም ስምምነት ከፈረመ ወዲህ ኢትዮጵያ ከዓለም የገንዘብ ድርጅት አይኤምኤፍ ብድር እንዲለቀቅላት እንደምትጠብቅና ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባትም እየተነገረ ነው። ትርጉም ያለውና ጉልህ የፋይናንስ ለውጥ ማድረግ የሀገራቸው የዘወትር አጀንዳ መሆኑን ምክትል ሚኒስትር ኢዮብ ተካልኝ በሰጡት ቃል አስታውሰው፣ ይህ ግን የምንዛሪ ግሽበት ስጋትን የሚቀሰቅስ ሊሆን እንደማይገባው አሳስበዋል። በአፍሪካ ቀንድ ሀገሮች የሚከሰቱ ወረርሽኞችና ከአየር ንብረት ጋር ተያያዥ የሆኑ አጣዳፊ አደጋዎች ቁጥር በዚህ ምዕት ዓመት ከምንጊዜውም በላይ እየጨመረ መሆኑ ተዘግበዋል። ይህም አስቀድሞም 47 ሚሊዮን ሕዝብ ቸነፈራ አፋፍ ላይ በሚገኝበት በዚያ ቀጣና ያለውን የጤና ቀውስ እያባባሰው መሆኑ ነው የተገለጸው። የሚበዛው የአፍሪካ ቀንድ አካባቢ በ40 ዓመታት ውስጥ ባልታየ ድርቅ የተጠቃ ሲሆን አሁንም ለአምስተኛ ጊዜ መደበኛው ዝናብ አይጥልም የሚል ስጋት አለ። በጎርፍና በግጭት የተጎዱ አካባቢዎችም አሉ። የደቡብ ምስራቋ ባይደዋ የድርቅ ምላሽ አስተባባሪው ጄምስ ኢንዲቲያ በሰጡት ቃል እንዲህ ሲሉ አሳስበዋል። ባይደዋ ኢዝ ዋን ኦፍ ደ ቱ ዲስትሪክትስ ኢን ደ ስቴትስ ዳት ዋ ሃቭ ቢን ኦን ሃይ አላት ፎ የለየለት ቸነፈር ይከሰታል የሚል ማስጠንቀቂያ ላይ ካሉት የክፍለ ግዛቷ አካባቢዎች አንዷ ባይደዋ ናት። በስፋት በቀጠለው ግጭት ሳቢያ ብዙ ሰው ከመኖሪያው ተፈናቅሏል። ስለ ድርቁ መቀጠል ስናወራ ዓለም ያልተረዳው ነገር ቢኖር በየዓመቱ ተመሳሳይ ቁጥር ላለው ህዝብ መድረስ ያለብን መሆኑን ነው። በተከታታይም የማምረቻ መሳሪያዎቻቸውን ያጣሉ። በመሆኑም ድርቅ በመጣ ቁጥር የባሰ እየደኸዩ ነው የሚሄዱት ሲሉ ነው ያሳሰቡት። በቻድ ሐይቅ አካባቢ ድርቅ፣ ጎርፍና የቻድ ሐይቅ እየደረቀ መሄዱ ግጭቱ እንዲባባስና ህዝቡም በብዛት እንዲሰደድ እያደረገ በመሆኑ የተሻለ መላ ሊፈለግለት ይገባል ሲል ዛሬ የወጣ አንድ አዲስ ሪፖርት አሳሰበ። ሬፊጂስ ኢንተርናሽናል የተባለ አንድ የሰብአዊ መብት ድርጅት ባወጣው ሪፖርት በሚቀጥለው ሳምንት ኒጀር ዋና ከተማ ኒያሜ ላይ የቻድ ሐይቅ ሸለቆን ጉዳይ በተመለከተ የሚከፈተው ከፍተኛ ዓለም አቀፍ ጉባኤ አብይ ትኩረቱ ሊያደርገው እንደሚገባ አሳስቧል። ቀጣናው በጠቅላላ በአየር ሁኔታው እየተበላሸ መሄድ የተነሳ የተፈጥሮ ሀብት በመመናመኑ ውጥረቱ እየተባባሰ መሆኑን ያወሳው ይህ ሪፖርት ብዙ ሰው ቀየውን እየጣለ እየተሰደደ ነው ብሏል። ሶስት ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል ያለው አዲሱ ሪፖርት አስራ አንድ ሚሊዮን ሰው ሰብአዊ እርዳታ ጠባቂ መሆኑን የገለጸው በተባበሩት መንግስታት የተፈጥሮ አካባቢ ጉዳይ ቢሮ መሰረት የቻድ ሐይቅ በ60 ዓመታት ውስጥ ባልታየ ደረጃ ዘጠና ከመቶ መድረቁን ያመለከተው የሬፊጂ ኢንተርናሽናል ሪፖርት ለዚህ ዋናው ምክንያት የአየር ንብረት ለውጥ መሆኑን ነው የጠቆመው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩክሬን ወታደሮች በሰራዊትም በጦር መሳሪያም በይበልጥ ከታጠቀው የሩሲያ ኃይል ጋር ለመዋጋት ይችሉ ዘንድ ምዕራባውያን አጋሮቿን ታንክ እንዲለኩላት ተማጽኖ አሰማች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባና የመከላከያ ሚኒስትሩ ኦሌክሲ ሬዝኒኮቭ ባወጡት የጋራ መግለጫ የሀገራቸውን የመከላከያ ኃይሎች ለማጠናከር እርዳታ የሰጡትን ሀምሳ ሀገሮች አመስግነዋል። ብሪታንያ ቻለንጀር ቱ የተባሉትን ታንኮች ልትልክ በመሆኗ ሚኒስትሮቹ አመስግነዋል። የጀርመን ሌፐርድ ወይም ነብሮ ታንኮች ያሏቸው ሀገሮች እንዲልኩላቸው ተማጽኖ አቅርበዋል። ጀርመን በበኩሏ ዩናይትድ ስቴትስ ኤብራምስ የተባሉትን ታንኮቿን ለዩክሬን ለመላክ የምትስማማ ከሆነ እኛም ሌፐርድ ቱ ታንኮች እንዲላኩ እንፈቅዳለን ማለቷን የዩናይትድ ስቴትስ እና የጀርመን ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ወደ ጀርመን ተጉዘዋል። ከጀርመናቻቸው ቦሪስ ፒስቶሪየስ ጋር የሚነጋገሩ ሲሆን ነገ አርብ ደግሞ በዩናይትድ ስቴትስ የሚመራውን የዩክሬን መከላከያ ድጋፍ ትብብር ቡድን ስብሰባ ይከፍታሉ። ዩናይትድ ስቴትስ ብረት ለበስ ተሽከርካሪዎችን ጨምሮ ከሁለት ቢሊዮን ዶላር በላይ የሚገመት አዲስ የጦር መሳሪያ ድጋፍ እንደምትልክ ይፋ ታደርጋለች ተብሎም ይጠበቃል። አብራምስ ታንኮችን ግን አይጨምርም። ይህ በዚህ እንዳለ የአውሮፓ ምክር ቤት ፕሬዚደንት ሻርል ሚሼል ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪና ከሌሎችም ባለስልጣናት ጋር ለመወያየት ዛሬ ወደ ኪቭ እንደሚጓዙ አስታውቀዋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብን በአሸባሪ ቡድንነት በመፈረጅ ድምፁን የሰጠ ሲሆን፣ ኢራን እርምጃውን አውግዛዋለች። የኢራን የውጭ ጉዳይ ሚኒስትር ሆሴን አሚር አብዶሊሃን ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ጋር በስልክ የተነጋገሩ ሲሆን የአውሮፓ ፓርላማ የወሰደውን እርምጃ አጥብቀው ማውገዛቸውን የሚኒስቴር መስሪያ ቤታቸው አስታውቋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብ ተቃዋሚ ሰልፈኞች ላይ ጥቃት ማድረሱና ዩክሬን ለሚገኙ የሩሲያ ኃይሎች ድሮኖች መስጠቱን በማውገዝ አሳሪ ያልሆነ ውሳኔውን ያስተላለፈው ትናንት ረቡዕ ነው። ዛሬ ኢራቅ ውስጥ የሰላጤው ሀገሮች የእግር ኳስ ዋንጫ ግጥሚያ ከመጀመሩ አስቀድሞ ስቴዲየሙ ደጃፍ ላይ በተፈጠረ ግፊያና መረጋገጥ የአንድ ሰው ህይወት ሲያልፍ በርካታ ሰዎች መጎዳታቸውን የሐኪም ቤትና የጸጥታ ምንጮች አስታውቀዋል። ለረጅም ጊዜ ዓለም አቀፍ የእግር ኳስ ግጥሚያዎችን እንዳታስተናግድ ታግዳ የኖረችው ኢራቅ ገጽታዋን ለማደስ ጓግታ ነበር። ከዛሬው አደጋም በፊት ታዲያ በነበሩ የዝግጅት አደረጃጀት ግድፈቶች ይቅርታ መጠየቋ ታውቋል። በትልቋ የደቡባዊ ኢራቅ ከተማ በባስራ በሚገኘው የእግር ኳስ ስቴዲየም ማታ አንድ ሰዓት ላይ በኢራቅ እና በኦማን መካከል የሚካሄደውን ግጥሚያ ለመመልከት በሺዎች የተቆጠሩ መግቢያ ቲኬት ያልያዙ ሰዎች የእግር ኳስ ሜዳው ፊት ለፊት ከሌሊት ጀምረው ተኮልኩለው እንደነበረ ነው የተገለጸው። የእስራኤል ወታደሮች ዌስት ባንክ ውስጥ ዛሬ ባካሄዱት ወረራ ሁለት ፍልስጤማውያንን ተኩሰው ገድለዋል ሲሉ የፍልስጤም ባለስልጣናት ተናገሩ። ጃዋድ ባዋክና እና አድሃም ጃባሪን ምዕራባዊዋ የዌስት ባንክ ከተማ ጂኒን ውስጥ ተተኩሶባቸው እንደተገደሉ የፍልስጤም የጤና ሚኒስቴር አመልክቷል። ባዋክና መምህር እንደነበረ የፍልስጤም አስተዳደር የዜና ወኪል ዋፋ አስታውቋል። ታጣቂው የአላቅሳ ሰማዕታት ብርጌድ በበኩሉ ጃባሪን ተዋጊው እንደነበረ ነው የገለጸው። የእስራኤል የጦር ሰራዊት በወታደሮቹ ተገድለዋል ስለተባሉት ሁለት ሰዎች ጉዳይ አስተያየት አልሰጠም። በመጨረሻም የኒውዚላንድ ጠቅላይ ሚኒስትር ስልጣናቸውን እንደሚለቁ አስታውቀዋል። ጠቅላይ ሚኒስትር ጃሲንዳ አርደርን ዛሬ በድንገት በሰጡት የሚያስደነግጥ መግለጫ ከአሁን ወዲያ በመሪነት ለመዝለቅ አቅሙ የለኝም ነው ያሉት። ግፋ ቢል እስከ ቀጣዩ የካቲት መጀመሪያ ብቆይ ነው እንጂ እለቃለሁ ሲሉ አስታውቀዋል። በድጋሚ ለመመረጥ ፍላጎት እንደሌላቸውም ተናግረዋል። አርደርን እምባ እየተናነቃቸው በጠቅላይ ሚኒስትርነት ያሳለፉት የአምስት ዓመት ተኩል ጊዜ ከባድ እንደነበረ ገልጸው ሰውነኝና መልቀቅ አለብኝ ብለዋል። የአርባ ሁለት ዓመቷ አርደን ፖለቲከኞችን ብንሆን ሰውነን የቻልነውን ያህል እንሰጣለን። ከዚያ በኋላ ይበቃል፣ አሁን እኔም ይበቃኛል ነው ያሉት። ገዢው የኒውዚላንድ ሌበር ፓርቲ የፊታችን እሁድ አዲስ መሪውን ይመርጣል። አዲሱ መሪ በጥቅምት ወር እስከሚካሄደው ጠቅላላ ምርጫ ድረስ በጠቅላይ ሚኒስትርነት እየመራ ይቆያል። አርደን ስልጣኔን የምለቀው ስራው ስለከበደኝ ሳይሆን የተሻለ ስራ ሊሰራ የሚችል ሰው ይኖር ይሆናል ብዬ ስላመንኩ ነው ማለታቸው ተጠቅሷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂታየን፣ ለዓለም ዜናዎቹ እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 11 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም እንድትቆዩን አብራችሁን እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ። የኢትዮጵያ መከላከያ ሰራዊት በሰላም ስምምነቱ መሰረት ማክሰኞ ዕለት አዲግራት ከተማ መግባቱንና ጦርነቱ ከመጀመሩ በፊት ይጠቀምበት ወደ ነበረው ወታደራዊ ካምፕ መስፈሩን የከተማዋ ከንቲባ አቶ ላእከ ተስፋ መስቀል ለአሜሪካ ድምጽ ገለጹ። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች በበኩላቸው በሰላም ስምምነቱ በመደረጉና ስምምነቱ ላይ ከላይ ካሉ ባለስልጣናት ጭምር በመካሄድ ሄዱ የኢትዮጵያ መከላከያ ሰራዊት ወደ ከተማው ሲገባ ምንም ስጋት እንዳላደረባቸው ገልጸው፣ ነገር ግን የኤርትራ ሰራዊት በከተማዋ ቅርብ ርቀት ላይ መኖሩ በከፍተኛ ሁኔታ እንደሚያሰጋቸው ተናግረዋል። ሙሉጌታ አጽባ ዝርዝር አለው። የዓዲግራት ከተማ ከንቲባ አቶ ለአከ ተስፋ መስቀል ለአሜሪካ ድምፅ እንደገለጹት በሰላም ስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት አባላት ማክሰኞ ጥር 9 2015 ዓመተ ምህረት ወደ ዓዲግራት ከተማ ገብተዋል። ሰራዊቱ ካሁን በፊት ይጠቀምበት በነበረው ወታደራዊ ካምፕን ይገኛል ብለዋል። ያው በስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት ወደ ዓዲግራት ገብተዋል። እኛ አስተዳደርም በቦታው ያለው የተለያዩ ሦስት አካላት በተለይ ፖሊስ እና ሚሊሻ አካላትም ስራዎቻቸው በ ሕገ መንግሥት መሰረት እያከናወኑ ነው ያለ እንደምናውቀው ተረሰው የደረሰው ሰፋፊ በደሎች በውስጡ አሙቀ ይዞ ለሰላም ያለው ስፖርተኝነት እያሳየን ያለው ግን በህብረተሰብ ውስጥ የተለያዩ ስጋቶች አሉ። እስካሁን ጉዳት እንዳይደርስበት የሻዕቢያ ሰራዊትም በአካባቢያችን በአጭር ኪሎ ሜትር ርቀት ነው ያለው። እሱ አለመውጣቱም የህብረተሰቡ ጥያቄ እያረሰ ያለው የከተማው አስተዳደር ስራው መቀጠሉ የተናገሩት ከንቲባው፣ የአካባቢው የጸጥታ አካላትም የከተማዋ ጸጥታ መቆጣጠር ቀጥለዋል ብለዋል። የአድግራት ከተማ ነዋሪ የሆነው ሀፍቶም ተስፋ እየተባለ በበኩሉም ከዛላንበሳ አቅጣጫ መከላከያ ሰራዊት እየገባ ማየቱና አሁንም በከተማዋ አሉ ሲል ተናግሩ በላ መሳ መ አዲግራት ገብተዋል። አሁን ሌላ በአድዋ በኩል የነበረ ሰራዊትም ገብተዋል። ብዙ ምንም ስራውን እየሰራ ነው ያው እንደተለመደው። ሌላ የከተማዋ ነዋሪ ወይዘሮ ትዕግስት ታምራት የኢትዮጵያ መከላከያ ወደ አድግራት እንደሚገቡ እየሰማን ነበር ብለው በሚሰሩበት ሱቅ እያሉ ሲገቡ ማየታቸው ተናግረው ከተማዋ በመደበኛ እንቅስቃሴ ትገኛለች ብለዋል። ስራ ቦታ ነበርኩኝ። ስራ ቦታ የዚ አስፋልት ዳር ነው ሰራሁኝ እያለ በሰልስ ሲገቡ ነው ያየሁት። ይገባሉ እየሰባለ ነበርና እኔ ዝም ብዬ እየሰራሁኝ ነበርና ቀና ብዬ ሳያቸው እያለኩ ነው ኢትዮጵያ ባንዴራ ምናምን አይቼ በዛ ሳያቸው እነሱ ናቸው እና ዝም በፀጥ ብለው እያለፉ ነበር በሰልፍ ስጋት የለንም። ዝም ብሎ እነሱም በስነስርዓት እያለፉ ነበር። እኛም ያው አውቀን ስለነበር ስንሰማ ስለነበረ ያው ከላይም በመንግስት ደረጃም ያው እርቅ ስለወረደ ብለን ስለምናስብ አልሰጋንም። የኤርትራ ኃይሎች ከከተማዋ ቅርብ ርቀት ነው የሚገኙት ያሉት ወይዘሮ ትዕግስቲ፣ በዚህም ስጋት ስላለን ወደ ድንበራቸው መመለስ አለባቸው ብለዋል። በጣም ስጋት አለን። በቃ እንቅልፍ የለንም። በጣም ነው የምንሰጋው ምክንያቱም እዚህ ቅርብ ነው ያለው። እዚህ ቦታው መመለስ አለበት፣ ወደ ሀገሩ ወደ ቦታው መሄድ አለበት። የሰው ሀገር ነው ተቀምጦ ያለው። ብዙ ግጥ ሰርተዋል። በጣም ልጆች ሳይቀሩ፣ ህፃኖች ሳይቀሩ በጣም ነው በቃ። የኤርትራ ሰራዊት ሲነሳ በጣም ነው ዘነግጡ የሚሰሩ። በአስቸኳይ መውጣት አለባቸው። ሰውም ተረጋግቶ እንዲሰራ ኑሮው እንዲኖር በሰላም ልጆችም እንዲማሩ ሰውን ሰርቶ እንዲበላ መውጣት አለበት። በኢትዮጵያ መንግስትም የሆነ ነገር ማድረግ አለበት። አቶ ገብረ ኢየሱስ ገብረ የተባሉ የከተማዋ ነዋሪ በበኩላቸው ከቀናት በፊት የትግራይ ኃይሎች ከአካባቢው ለቀው እንደወጡ ተናግረው በአድግራት ህዝቡ መደበኛ ስራው እያከናወነ ይገኛል በማለትም ገልጸዋል። ማንም ናይ ሰራዊት ትግራይ የሆነ የሚንቀሳቀስ የትግራይ ሰራዊት የለም ህዝብ ግን ከጫፍ እስከ ጫፍ ሞልቶ ወጣትም ይሁን ሁሉም ህዝብ ወጥቶ ስርዓቱ ጠብቆ እያያቸው ነው እንደዛ ነው ያለው ነው ያሉት የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጀሪያ ፕሬዚደንት ኦሊሰገን ኦበሳንጆ ለፋይናንሻል ታይምስ በሰጡት ቃል በትግራይ በተካሄደው ጦርነት 600 ሺህ የሚሆኑ ሰዎች መሞታቸው ገልጸዋል። አሁን የተኩስ ድምፅ ቁሟል፣ ወደ ኋላ ወደማይመለስበት ደረጃም ደርሷል ያሉት አደራዳሪው የኤርትራ ኃይሎች ከትግራይ መውጣት ጀምረዋል ብለው በአሁኑ ጊዜ በድንበር ላይ ነው ያሉት ሲሉ ገልጸዋል። የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት ሀሳባቸው በፍጹም አልቀየሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም ብለዋል። እንዲህ አይነት ሐሳብ ከመገለጹ በፊት አጣሪዎቹ ወደዛ ሂደው መጀመሪያ ስራቸውን ይስሩ ሲሉ ነው የገለጹት። በሌላ በኩል የአማራ ኃይሎች ባለፈው ሳምንት ከሽረንዳ ስላሴና አካባቢያ መውጣታቸው የኢትዮጵያ መከላከያ ሰራዊት መግለጹ ይታወቃል። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ከተማ መግባቱ አስመልክቶ ከትግራይ ክልል አመራሮች ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዲሁም ይህ ዘገባ እስከተጠናቀረበት ሰዓት የኢትዮጵያ መከላከያ ሰራዊት ለጉዳዩ ያለው ነገር የለም። ለአሜሪካ ድምፅ ሙልጌታ አጽመሃም መቀለም። አድማጮች የኤርትራ መንግስት በተደጋጋሚ እየተወነጀለ በሚገኝበት ከትግራይ ክልል ሙሉ ለሙሉ ለቆ የመውጣት ጉዳይ ላይ እስካሁን ያለው ነገር የለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የሃላባ ዞን ነዋሪዎች በዞኑ ተስፋፍቷል መንግስት አጣርቶ አስቸኳይ እርምጃ ይውሰድ ሲሉ ያቀረቡትን የሙስና ወንጀል የዞኑ አስተዳደር አጣጥሏል። የዞኑ ዋና አስተዳዳሪ ዶክተር መሐመድ ዘይኑ የፈጸምነው ብልሹ አሰራርና የሙስና ወንጀል ካለ ተመርምሮ ከተረጋገጠ ለመጠየቅ ዝግጁ ነን ብለዋል። ባልተረጋገጠ አሉባልታ የዞኑን ባለስልጣናት ስም ማጥፋት ግን አይቻልም ሲሉም አስጠንቅቀዋል። ከዚህ በፊት በፈጸሙ ት ወንጀል እንጂ ሰልፍ ስላደረጉና ጥቆማ ስለሰጡ የታሰረ ሰው የለም ሲሉም ተናግረዋል። የዞኑ ነዋሪዎች በዞኑ ተንሰራፍተዋል ያሉትን የሙስና ወንጀል መንግስት መርምሮ በአስቸኳይ እርምጃ ይውሰድ ሲሉ ተቃውሟቸውን ለክልሉ ባለስልጣናት በሰላማዊ ሰልፍ መግለጻቸውን ከትላንት ወዲያ መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በዚህ ዙሪያ ተጨማሪ ዘገባ ልኳል። የሀላባ ዞን ነዋሪ መሆናቸውን የተናገሩ ግለሰቦች በዞኑ የከተማ መሬት ብዝበዛ በዝቷል፣ የመንግስትና የቀበሌ ቤቶች በግለሰቦች ስም ይዘዋወራል፣ የመንግስትና የሕዝብ ሀብት ለግል ጥቅም ይውላሉ የሚሉና የፍትሐዊ አሰራር ሰፍኗል ሲሉ ነው የዞኑን ባለሥልጣናት የሚከሱት። መንግሥት ቤቶች 968 ቤት ነበር የዛሬ ሶስትና አራት ዓመት አሁን 370 ነው ያለው ይህንን ቤቱን አፍርሰው እያለ ክልል ስልጣን በራሳቸው ስልጣን አከፋፍለው በዘመዳቸው በጥቅም በባለ ሀብቱ አከፋፍለው ይገኛሉ ስልጣን በዞኑ ለግል ጥቅም ይውናል ነው የሚሉት አቶ ራማቶም ሌብነት ብልሹ አሰራሮች ተንሰራፈው ሲገኙ የቤታ ልናቀርብና ጥቁማ ለማስጣት ነው ልንመጣሻል ነው ሙስና ሲባል ባህላባ ላይ ባህላባ ዞን ላይ ስልጣን የሚከፋፈለው በጎሳ ነው አሁን ያሉ አመራሮች የፊት አመራሮች ዞኑ የፊት አመራሮች ከተወሰኑት ከግብር አባሮቹ ጋር ሆነው ስልጣኑን በአንድ በኩል ጎሳ፣ በአንድ በኩል በጥቅም ለምሳሌ ጥቅም ስንል አንድ የተማረ አካል ህጋዊ ዶክመንት ይዞ ከመጣ ከአንድ ሰው እንደ የየስራ መጠኑ ከሀያ ሺህ እስከ ስልሳ ሺህ ይጠየቃል። ሙስና የዞኑ ዋና አስተዳዳሪ ዶክተር መሐመድ ኑርዬ ክሱን እንደማይቀበሉ የሚገልጹት ከሳሾችን በመቃወም ነው። እነዚህ ሰዎች ወደ እናንተም እንደሄዱ ይታወቃል። አንዳንድ የክልል መስሪያ ቤቶችም ጭምር ሄደዋል። በመጀመሪያ ደረጃ እነዚህ ሰዎች ምንድን ናቸው እነማን ናቸው የሚለው ነገር በጣም ወሳኝ ነጥብ ነው። እነዚህ ሰዎች ከዚህ በፊት በዞኑ ባሉ መዋቅሮች ውስጥ በአመራርነት ሲሰሩ የቆዩ ናቸው። ስራ ዘመናቸው ደግሞ በርካታ የመልካም አስተዳደር ችግሮችን ሲፈጥሩ የነበሩ ሰዎች ናቸው። በስራ በነበሩ ሰዓቱም መልካም ስሙም ዝናም ያልነበራቸው ሰዎች ናቸው። አሁን ላይ እንደውም በሌላ ወንጀል ተጠርጥረው ሲከሰሱ የነበሩ አላባ ላይ ችግር አለ፣ ሙስና አለ፣ ዝርፊያ አለ በሚል ነው እንግዲህ አስተባብሮ የተወሰኑ ሰዎችን ይዞ የሄደውና አንደኛ ግለሰቦች መታወቅ ስላለባቸው ነው። የዞኑ ነዋሪዎች በዞኑ አለ ስሉ ያቀረቡትን የሙስና ወንጀል አሉባልታ ነስሉ ማጣጥሏል። በዞናችን ደግሞ እነሱ አለ የሚሉት ችግር የሌለ ችግር ነው። ችግር አለኝ ይባልም ከሆነ ደግሞ መንግስት እንደ ሀገር ጸረ ሙስና ትግል ላይ ገብቶ ብሔራዊ ኮሚቴ አቋቁሞ በየክልሉ ኮሚቴ አቋቁሞ በዞን ደረጃም እንደዚህ ኮሚቴ ተቋቁሞ በዚህ መልኩ የሚጠረጠሩ ግለሰቦች ቡድኖች ምርመራ ላይ ያሉበት ሁኔታን ያለውና የጥቆማ ስርዓትም ከሆነ በዚህ መልኩ ሊሆን አይችልም። በዞኑ ኃላፊነት ላይ ያለን ኃላፊዎችም ሆነ ተቋማት ያጠፋናው ጥፋት ካለ ተመርምሮ በማስረጃ ተደግፎ ከመጣ የማንጠየቅበት ሁኔታና ምክንያትም የለም ስሉ ተናግሯል። እዚህ ችግር ውስጥ ያሉ ግለሰቦች ሊኖሩ ይችላሉ፣ ግለ ተቋማት ሊኖሩ ይችላሉ። እሱ ደግሞ በራሱ መንገድ ይሄዳል ማለት ነው። ምርመራ መደረግ ያለበት ግለሰብ ካለ ምርመራ ማድረግ ነው። መጣራት ያለበት ተቋም ካለ ተቋም ማጣራት ይቻላል። እኔ እየደመደምኩ አይደለም። እነሱ በምሉት ልክኝ ችግር የለም አለ የሚባል ሰነድ ካለ ኤኒ ሰነድ ማለት ነው እኛ ያጠፋ ነው ሰነድ ካለ የሚመለከተው አካል አጣርቶ በእኔም ላይ ሊሆን ይችላል፣ በሌሎች አመራሮች ሊሆን ይችላል፣ ባጠፉ ተቋማት ላይ የፈለገውን እርምጃ መውሰድ ይችላል። እኛ ግን ይሄ መሆን የለበትም ነው፣ በዚህ መልኩ አይደለም መሆን አለበት። ሰልፈኞቹ ወይም ቅሬታ አቅራቢዎቹ በዞኑ ተፈጽሟል ያሉትን የምዝበራ ወንጀሎችን ያረጋግጣሉ ያሏቸውን የበዙ ሰነዶችን ለደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ማስገባታቸውን ገልጿል። ቅጂያቸውንም ለአሜሪካ ድምፅ ልከዋል። አብዛኞቹ ሰነዶች በመሬት ላይ ተፈጽመ ያሏቸውን የሚዝበራ ወንጀሎችን የሚገልጹ ናቸው። በሀላባ ቁልቶ ከተማ ከሊዝ አዋጅና መመሪያ ውጭ የተሰጡ መሬቶች ዝርዝር፣ እንዲሁም የደቡብ ክልል ከተማ ልማትና ኮንስትራክሽን ቢሮ ከአላባ ዞን ኮንስትራክሽን መምሪያ ጋር የተጻጻፏቸው ደብዳቤዎችና የአጣሪ ኮሚቴ ግምገማ ሪፖርት ይገኙባቸዋል። የመሬት ጉዳይ ህጋዊነትን የጎደላቸው በመሆናቸው ዞኑ አስቸኳይ የማስተካከያ እርምጃ እንዲወስድ የሚጠይቅ ደብዳቤ እንደሚገኙባቸውም ለማወቅ ተችሏል። በሰሜኑ ጦርነት ወቅትም ለድጋፍ ተብሎ የተሰበሰበው ሀብት ተመዝብሯል ሲሉም አቶ ብርሃኑ ተናግሯል። የመጀመሪያ ጥያቄያችን ይህን መንግስት ወርዶ እንዳይል ሙሉ በሙሉ እንዳይልን ነው ይመርመርልን። ያቀረብነው ደግሞ ጥያቄውን ቀጥታ ክልሉ ሪሰ መስታደር ጽፈት ቤት ገብተናል፣ ፓርቲ ጽፈት ቤት ሄደናል። አጋጣሚ ያላገኘናቸውም። ከዛ በኋላ ጠርሙስና የተቋቋመ ማህበር አለ። ከነዛ አካል ጋር ተገናኝተናል። የሙስና ወንጀልን ለሚመለከታቸው አካላት በመጠቆማቸው የታሰሩ መኖራቸውና ሰልፋቸውን ሳያጠናቀቁ በፖሊስ መበተናቸውን ተናግሯል። የሙስና ወንጀል የጠቆመና ሰልፍ አድርገው የዞኑን መንግስት አሰራር የተቃወሙ ሰዎች ታስሯን መባላቸውንም ዶክተር መሐመድ አይቀበሉትም። እንደዚህ አይነት ነገር እንግዲህ የሄዱትን ሰዎች በአካልም አግኝታችሁ ሊሆን ይችላል። እኛ ቅድም እንዳልኩ ልቃንበር ያልኩ ሰውዬ እሱ መርቷቸው የሄደው ሰውዬ መጀመሪያ ፍርድ ቤት ላይ ጉዳዩ አለ፣ ተከሶም የነበረ ገንዘብም እየመለሰ የነበረ። አሁን ይሄን ግርግር ፈጥሮ በዚህ ሽፋን ውስጥ እሱ ለመደበቅ ነው የፈለገው። መጀመሪያው የእሱ አጀንዳ ይሄ ነው። ታስሯል ከተባለም እሱ ሰሞኑን ታስሯል የሚባል ነገር ሰምቻለሁ፣ ግን ከዚህ ጉዳይ ጋር በተያያዘ አይደለም። መጀመሪያም እኮ ታስሮ እየከፈለ የነበረ ሰው ነው። በዞኑ ባለስልጣናት ላይ ከቀረቡ የሙስና ውንጀላዎች ውስጥ ዋናዎቹ የመሬት ብዝበዛም የቀበሌ ቤቶችን ለግለሰቦች ማስተላለፍና ጉቦ ሲሆኑ፣ እነዚህ ነገሮች በውል የሚታወቁ ተቆጥሮ የሚደረስባቸው ስለሆነም የሚመለከተው አካል መመርመር ይችላል የሚል መልስም ሰጥተዋል። የቀበሌ ቤቶችን በሚመለከት አንደኛ የቀረበው አሃዝ ራሱ ትክክል አይደለም። በከተማው ያለው የቀበሌ ቤቶች ቁጥሩ ማለት ነው። እሱንም አያውቁትም። በአሰራር መሰረት አንድም የቀበሌ ቤት ለግል የዞራ ካለ ያዞረውን መጠየቅ ነው። እኛ ግን ባለን መረጃ የቀበሌ ቤት ለመልሶ ማልማት እየተጠቀምን ነው። ቀበሌ ቤት የሚኖሩ ሰዎች ሌላ ቦታ ላይ መኖሪያ ይዘጋጅላቸውና ቦታው መሀል ከተማ ከሆነ መልሶ ይለማል፣ ሕንፃ ይገነባል፣ ሌሎች አገልግሎት ተቋማት ይገነባሉ። ይሄ ደግሞ ምንም ምንም አይነት የአሰራር ክፍተት የሌለበት በሕጉ በመመሪያው እስከ ክልል ድረስ ሄዶ ጸድቆ ምትክ ቦታ የሚሰጣቸውን ከሆነ ታይቶ በዛ መልኩ የተሰራ ስራ ነው። ከዚህ አካባቢ አንድም የቀበሌ ቤት ሕገ ወጥ በሆነ መንገድ ሌላም የተላለፈ የለም። በኢንቨስትመንት ስምም ተመዘበረ ሀብትም አንድም የለም። ሁለተኛው ግለሰቦች ቤት ሠርቷል ከተባለ እንግዲህ ቤት አትስራ አይባልም። ቅድም ያነሳው ሀሳብ በጣም ገዢ ነው። የግለሰቦች የገቢ ሁኔታ መታየት አለበት። ግን የሀብት ምንጭ ምንድን ነው የሚለው ነገር ይመርመር፣ ይታወቅ፣ ምንም ችግር የለውም። ቤት መሰራቱ ብቻ ሳይሆን ይህ ሰው እንዴት ሠራ የሚለው ነገር ይመርመር። ማንኛውም ሰው ማለት ነው። ከየት የመጣው ተብሎ ይፈተሽ፣ ምን ገንዘብ በላ በየትኛው ስርዓት እንደዚህ ያደረገ የምለው ነገር በደንብ መታየት አለበት ነው። ነዋሪዎቹ አቤቱታቸውን ለክልል ሪሰ መስተዳድር ቢሮና ለክልል ሥነ ምግባርና ጸረ ሙስና ኮሚሽን ያቀረቡ ሲሆን የክልሉ ሥነ ምግባርና ጸረ ሙስና ኮሚሽን አቤቱታቸውን መቀበሉና ምርመራውን እንደሚቀጥል ከትላንት ወዲያ ለቪኤ አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። በተከታይ የምናልፈው በዛሬው ዕለት የተከበረውን የጥምቀት በዓል ወደሚቃኙ ዘገባዎች ይሆናል። ከአዲስ አበባ ስንጀምር መጪው ጊዜ በይቅርታና በእርቅ ሁሉንም ወደ ነበረበት የምንመልስበት እንዲሁም ሰላማችንንና አንድነታችንን በፍትህና በእኩልነት የምንገነባበት ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ዛሬ አዲስ አበባ በተከበረው የጥምቀት ክብረ በዓል ላይ ተናግረዋል ተናገሩ። በዓሉ በሰሜን ኢትዮጵያ ሰላም መውረዱን ተከትሎ የሚከበር መሆኑ ልዩ እንደሚያደርገው የጠቆሙት ብፁዕ ወቅዱስ አቡነ ማትያስ ሰላሙ እንደሚቀጥልም ያላቸውን ተስፋ ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው በዚህ የጥምቀት በዓል ላይ ቁጥራቸው የበዛ የውጭ አገር ጎብኚዎችም ታድመዋል። ኬኔዲ አባተ ተጨማሪ አለው። በአሁኑ ሰዓት በዚህ በጃን ሜዳ ጥምቀተ ባህር የጥምቀት ስነ ስርዓት በመካሄድ ላይ ይገኛል። በርካታ የኦርቶዶክስ እምነት ተከታዮችም በዚህ ስፍራ ተገኝተው እየተጠመቁ ነው። የጥምቀት ስነ ስርዓቱን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ባርከው ያስጀመሩት። እግዚአብሔር ሰውን ለማዳን በዚህ ሁኔታ ሲገለጥ ሰዎች ለዚህ አምላካዊ መገለጥ የሰጠነው ግብረ መልስ ምንድን ነው? እኛ እስከ አሁን የሄድንበት መንገድ ከእግዚአብሔር ቃል በእጅጉ የራቀ ሆኖ ተገኝቷል። አሁን ሁሉም ይቅርብንና ሁሉም ይብቃንና በእውነት ንስሓ እንግባ። በይቅርታና በእርቅ ጥበብ ሁሉንም ወደ ነበረው እንመልስ። ይህንን አይነት ግብረ መልስ ባለመስጠታችን ሕዝባችን ክፉኛ ተጎድቷል። ከአሁን በፊት የሆነ ሁሉ ሆኗል። አሁን ግን የህዙራንን አይን የምናብስበት፣ ተስፋ የቆረጠውን ልብ የምናለመልምበት፣ የተሰበረውና የፈረሰውን የምንጠግንበት፣ የተጣመመውን የምናቀናበት፣ ያዘነውንና የተጎሳቆለውን የምናጽናናበት፣ ሰላማችንና አንድነታችንን እንደገና በፍትህና በእኩልነት የምንገነባበት ሊሆን ይገባል። The <laughs> ዩኔስኮ በዓለም ቅርስነት በመዘገበው በዚህ የጥምቀት በዓል ላይ በርካታ የውጭ ሀገራት ጎብኚዎችና ዳያስፖራዎችም ታድመዋል። እነዚህ የውጭ ሀገራት ጎብኚዎችና ዳያስፖራዎች እንዲሁም የኦርቶዶክስ እምነት አባቶችና ተከታዮች ይህ የጥምቀት በዓል በሰሜን ኢትዮጵያ ሰላም ከወረደ በኋላ የሚከበር መሆኑ እንዳስደሰታቸው ገልጸው፣ ቀጣይ በዓላት ደግሞ በመላ ሀገሪቱ ሰላም ወርደው እንዲከበሩ ያላቸውን መልእክትም አስተላልፈዋል። ስሜ ቴና ሴምፕሰን ነው። በዩናይትድ ስቴትስ ዋሽንግተን ዲሲ ነው የምኖረው። የሚገርም ነበር። ትናንት ጉዞ አድርገን ነበር። ዛሬ ደግሞ እዚህ በሰዎች ፊት ላይ በማየው ደስታና በጠንካራው እምነታቸው ተማርኪ ያለው በሁሉም ሰው ፊት ላይ ፈገግታ ይታያል ብቻ ድንቅ ነው። ለቀሪ ዘመኔ የሚቀር ትዝታ ነው። በኢትዮጵያ የነበረው ጦርነት ቆሞ ሰላም በመምጣቱ ደስተኛ ነኝ። ላለፉት ሁለት ዓመታት የጦርነቱ ሁኔታም ስከታተል ነበር። ሰላማዊ መፍትሄ ቀጥሎ ሕዝቡ በድጋሚ አንድነቱን ያረጋግጣል ብዬ ተስፋ አደርጋለሁ። ለሁሉ መልካም በዓል እመኛለሁ። እባካችሁን የኢትዮጵያን ሕዝብ ወደ አንድነት ማምጣቱን ቀጥሉበት። ማርኮስ And uh, I am from America, Miami, Florida. I am very happy to be here. ሞዲ ማርቆስ እባላለሁ ከማያሚ ፍሎሪዳ ነው የመጣሁት። እዚህ በመገኘቴ በጣም ደስተኛ ነኝ። አሁን በልቤ እየተሰማኝ ስላለው ስሜት በቃላት መግለጽ እንኳን ያዳግተኛል። እዚህ የመጣሁት የአዳኛችንን የኢየሱስ ክርስቶስን የጥምቀት በዓል ለማክበር ነው። በመምጣቴን ደስተኛ ነኝ። ህዝቡን፣ ባህሉን፣ አለባበሱን፣ እምነቱን ወደጀዋለሁ። እንደ ኢትዮጵያ ያለ ሌላ ቦታ የለም። እኔም በስድስት ኪሎ ቅዱስ ማርቆስ የተጠመኩ የኦርቶዶክስ እምነት ተከታይ ነኝ። ልጆቼና ባለቤቴም እዚሁ ናቸው። የዓመቱን ግማሽ እዚሁ፣ ግማሹን ደግሞ አሜሪካን የምንኖረው። ለእኔ ኢትዮጵያ ሁለተኛ ሀገሬ ነች። እርስ በርሱ የተከፋፈለ ቤት ፈጽሞ ሊቆም አይችልም። ስለዚህ ኢትዮጵያውያን በአንድነት ሊቆሙ ይገባል። እንኳን ደረሰ። አመሰግናለሁ። እልፍ ነሽ ታደሰባላለሁ። ከአሜሪካን ከኒውዮርክ ነው የመጣሁት። በመምጣቴም ደስ ብሎኛል። ግን ላልመጡት ጓደኞቼ ለሚቀጥለው ዓመት እዚህ አብረን እንድናከብር ጥሪ እናስተላልፋለሁ። ኢትዮጵያኖች መቸም ፍቅር ነን። ሰላም ፍቅር አምጥቶ ደግሞ ለሚቀጥለው ደግሞ ዓመት ሁላችንም ይሄ ነው ይሄ ነው ሳንል በአንድ ላይ እንድናከብር አንድ ሆነን ህዝባችን አንድ ሆኖ በቃ ሳይከፋፈል ደግሞ በበለጠ ለሚቀጥለው አመት እንድናከብር የእግዚአብሔር ፍቃዱ ይሆን። ስሜ ዲያቆን እስጢፋኖስ ግርማ ይባላል። በዓሉ በጣም ደስ የሚል ነው። ልዩ የሚያደርገው ሀገራችን ከነበረችበት አለመረጋጋትና የእርስ በርስ ጦርነት ወተ ጌታችን በጌታችን ኢየሱስ ክርስቶስ በባህር ዮርዳኖስ ሲጠመቅ ከሰበራቸው የዕዳ ደብዳቤዎች መካከል አንደኛው ጥላቻ ነው። ስለዚህ ይህን ጥላቻ ሰብረን በአንድነት በጥሩ ስሜት የምናከብረው በዓል መሆኑ የዚህን የጥምቀት በዓል ልዩ ያደርገዋልና አሁን ደግሞ ይህንን ጥምቀት ስናከብር ሀገራችን ወደ በለጠ ሰላም መሄዷን ተስፋ እያደረግን በማክበራችን እጅግ ደስ ይለኛል። እኔ ልቃይላፍ ከሲስ በላይ መኮንን ይባላለሁ። የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ነኝ። ጥምቀት ማለት ኃጢአታችን ያስወገንበት የዕዳ ደብዳቤያችን እንዲቀደድ መታረቅ ነው። አንድ መሆን ነው። ከአንድነት ከእርቅ ከስምነት በኋላ ጥፋታችን ኀጢአታችን ሁሉ ይወገዳል። የሰሜኑ ጦርነት አውቅቶ ሰላም ተጠናቀዋል። አልፎ አልፎ ያለው በተለይ በኦሮሚያ አካባቢና በምዕራብ ኢትዮጵያ ያለው እሱም በሰላም ይጠናቀቃል። እሱም እንደ እግዚአብሔር ፈቃድ እርቁ ይፈጸማል። አንድነት ይመጣል። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች ይህንን ጥረት እያረግን ነው ያለነው። ወደፊት በእርቅ መጠናቀቅ አለበት። ስለዚህ በዓሉ የአንድነት የስምምነት፣ የምቾትና፣ የአጣነውን ሁሉ የምናገኝበት ዘመን ያድርግልን እላለሁ። እግዚአብሔር ይባርካችሁ። በአሁኑ ሰዓት በዚህ በጃን ሜዳ ያለው የጥምቀት ስነ ስርዓት ተገባዶ ታቦታት ወደ የመጡበት ደብር መመለስ ጀምረዋል። ትናንት በከተራው ታቦታትን ወደዚህ ወደ ጥምቀተ ባህሩ የሸኟቸው በርካታ የኦርቶዶክስ እምነት ተከታዮች አሁን ደግሞ ወደየደብራቸው የደብራቸው ወደ የመንበረ ክብራቸው እየመለሷቸው ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ጃን ሜዳ ተከታይ ወደ ኦሮሚያ አልፈን በደንበል ሐይቅ የነበረውን አመለካከት እንመለከታለን። በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ከተማ አቅራቢያ በሚገኘውና በጎብኚዎች ተመራጭ በሆነው የደንበል ወይም ዝዋይ ሐይቅ ከተራና ጥምቀት በዓል ትላንትናና ዛሬ በድምቀት ተከብሯል። የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳም እና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ መምህር ቢንያም ታደለ በእምነቱ ተከታዮች ዘንድ ትልቅ ስፍራ በሚሰጠው ሀይቅ ላይ በዓሉ መከበሩ ሁሌም ለየት የሚያደርገው አከባበር መሆኑን ተናግረዋል። የበዓሉ ተሳታፊዎችም የበዓሉ አከባበር የበለጠ ትኩረት እንዲሰጠው ጠይቀዋል። ገልሞ ዳዊት ነው የተከታተለው። በዝዋይ ባቱ የጥምቀት በዓል አከባበር ላይ ነው የምንገኘው ስፍራውም በሀራ ደንበል ላይ የጥምቀት ባህርን በዕለቱ እያከበር ነው የምንገኘው እንግዲህ ትላንትና ማታ ስድስት ታቦታትን ከየአጥቢያቸው አንስተን በአስተዳዳሪዎች፣ በመምህራን፣ በአበው፣ በመነኮሳት፣ በሊቃውንቱ ታቦታቱ በምዕመናን ታጅበው የጥምቀተ ባህር ማደሪያቸው ላይ ደርሰው የከተራን በዓል ደመቅ ባለ መልኩ አክብረን አምሽተናል። እንግዲህ ሌሊት ማህሌቱ ሲቆም ታድሮ ከሌሊቱ አስር ሰዓት ጀምሮ ቅዳሴው ሲቀደስ ታድሮ አሁን ደግሞ ምዕመናኑ የሚጠመቁበት ወደ ሀይቁ የሚወርድበት ጊዜ ላይ ይደርሰናል ማለት ነው። መምህር ቢንያም ታደለ የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳም እና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ በደንበል አካባቢ ባሉ ሀይቆች የሰፈሩ ገዳማት አምስት መሆናቸውን የሚከበረው ጥምቀት በዓል ከሌሎቹ ቦታዎች የሚለይ መሆኑን ይናገራሉ። እንደሚታወቀው በዚህ ሀይቅ ላይ አምስት አጥቢያዎች አሉ። ገዳማት ማለት ነው። ሁለቱ ደብረ ገሊላ አቡነ ተክለ ሃይማኖትና ደብረ ሲና ቅድስት ማርያም ወደ ምስራቅ ሸዋ ነው ያሉትና ወደ እኛ ሀገረ ስብከት ነው የሚወጡት። እነሱም ትናንትና ማታ እንዳየኸው ስሰራው እንደነበረው ሁሉ በቦጬሳ ደብረ ምሕረት ቅዱስ ሚካኤል ላይ ወጥተው በአንድነት ነው የሚከብሩት። ሌሎቹ ሶስቱ ደግሞ ወደ አርሲ ሀገረ ስብከት ናቸው ወደ አርሲ ሀገረ ስብከት ነው። እንግዲህ ወደዚያው ነው የሚወጡትና እነሱ ስለዚህ ከልዩ ልዩ ስፍራ ሰዎች መጥተው ባህሩ ላይ በመንቀሳቀስ ልዩ የሆነ ሃይማኖታዊ በዓል ይከበራል ማለት ነው። የባቱ ከተማን ልዩ የሚያደርገው በዚህ በሀራ ደንበል ላይ ነው የምናከብረው በዓሉ። ሀራ ደንበል ላይ በዓሉ ስናከብር ከሌሎች አብያተ ክርስቲያናት ከሌሎች የጥምቀት ስፍራ ልዩ ያደርገዋል። ሌላ ስፍራ ላይ ጥምቀት ስናከብር በገንዳ ነው። ገንዳ ተገድቦ እዛ ገንዳ ላይ ውሃ ተሞልቶ ይከበራል። ዝዋይ ግን ገንዳ የላት ገንዳዋ በእግዚአብሔር የተሰራ የሚያስገርም የሚያስደንቅ ሀይቅ አላት። ተሳታፊዎችም በበዓሉ መደሰታቸውን ያለው የጸጥታ ቁጥጥርም ዘንድሮ መልካም መሆኑን ይናገራሉ። አቶ ግርማ ተፈራ የባቱ ከተማ ነዋሪ ናቸው። በጣም ቆጆ ነው። ከሌላው ጊዜ በጣም የተለየ ነው የዘንድሮ በዓል። የዘንድሮ በዓል ባለፈው ጊዜ ከዛሬ ሁለት ዓመት በፊት ጥሩ አልነበረም፣ አከባበሩም የዘንድሮ ግን በጣም ጥሩ ነው። በጣም የተለየ ነው። የጸጥታ ሁኔታ በጣም የተለየ ነው። መምህር ዲያቆን ዳንኤል ጫላ ከአዲስ አበባ ነበር ለመጀመሪያ ጊዜ በዚህ በባቱ በሚከበረው የጥምቀት በዓል ላይ የተገኘው። እዚህ ጋር ለመጀመሪያ ጊዜ ነው በዓሉ እንዲ ባለ መልኩ ያከበርኩት። ብዙ ጊዜ በአገልግሎት ነው የምናሳልፈው። ነገር ግን እዚህ አካባቢ ያለው ኅብረተሰብ እጅግ በጣም ሰውን የሚያከብር እጅግ ሰው በጣም የሚወድ ቤቱን አሳልፎ የሚሰጥ ህዝብ ነው። እዚህ ጋር ደግሞ እንግዶች ስለማይ ቢበዙም ራሱ ሰው ሲቀበል ስለነበር እጅግ በጣም ደስ የሚል ነገር ሆኖ ነው ያገኘሁት እኔ እዚህ ሀገር ውስጥ ብቻም ያለም ሳይሆን ከሀገር ውጭም የሚመጣ ሰው የዚህ ነገር በመንፈሳዊውም የሚያድግበት በስጋዊውም የሚያድግበት መሆን አለበት። ምክንያቱም እንደምትመለከተው ልዩ የሆነ ነገር ነው ብያሃለሁ። ከዚህ ውጪ ሌላ ቦታ እንደዚህ አይነቱን ነገር ሀገር ውስጥ የምናገኘው ጥቂት ቦታ ነው። ምናልባት አንድ ወይ ሁለት፣ ይሄ እንደውም አንደኛው ሊሆን ይችላል። ከዚህም ያለፈ ደግሞ ታሪካዊ ማንነቱም እጅግ የገዘፈ ነው። ምክንያቱም ታቦተ ጽዮን ለረጅም ዓመት በጥንቱ ጊዜ እዚህ የቆየችበት ጊዜ ነው። ያም ከመሆኑ አንጻር ታሪካዊ ነው። ቦታውም ማለት ነው ታሪኩም ደግሞ አሁን የተቀረጸ አሁን የተፈለሰፈ ሳይሆን ከዘመናት በፊት የነበረ ስለሆነ ከዛ አንጻር መንግስትም ሕዝብም እጅግ አጥብቆ የአካባቢው ምዕመንም እጅግ አጥብቆ ሊሰራበት የሚገባ ነው። የኦሮሚያ ቱሪዝም ኮሚሽን በባቱ ደንብ ላይቅ ላይ የሚከበረውን በዓልን ይበልጥ ለማስተዋወቅ እየሰራ መሆኑን ገልጸዋል። አቶ ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው። ጋ ያንቺ ባይ ሆ አትሪ አከላልቲቲ ወይ ነቆ ጫላሞ ቦቱ ማንሳ ዋነዳቴ በዓሉ በጣም ደማቅ ነበረ። አንተም እንደተገነዘብከው ከደማቅነቱ በተጨማሪ በሃይቅ ላይ የሚከበር እንደመሆኑ በጣም ሳቢ ነው። ከተማዋም የተሻለ ማስተር ፕላን ያላት ነች። የኦርቶዶክስ ቤተክርስቲያኖችም በአምስቱ የደንበል ሀይቅ ባሉ ደሴቶች ላይ አሉ። ከየቤተክርስቲያኖቹ የተውጣጡ ታቦታት በዚህ ቀን በክብር በየቦታቸው ካረፉ በኋላ ጠዋት ላይ ይመለሳሉ። ትዕይንቱ በጣም ልዩ ነው። የመጣው ሰው ሁሉ በጣም ነው የሚደሰተው። ከሀገር ውስጥ እንዲሁም ከውጭ ሀገር መጥተው እየጎበኙ ነው። የኦሮሚያ ቱሪዝም ኮሚሽን ከተቋቋመ ገና ሁለት ዓመቱ ነው። ቢሆንም ይህን በዓል ካለፈው ዓመት ጀምረን ነው እያስተዋወቅን ያለ ነው። ዘንድሮ ቁጥሩ በርከት ያለ ሰው መጥቷል። በሚመጣው ዓመት ደግሞ ከዚህ የተሻለ ይሆናል ብለን እንገምታለን። አቶ ነጋ የደንበል ሐይቅ ጥምቀትን ጨምሮ ጎብኝን ለመሳብ አቅም ያላቸው ክብረ በዓላት የማስተዋወቁ ስራ እንዲሳካ ኮሚሽኑ ከሚመለከታቸው የግልና መንግስታዊ ተቋማት ጋር ተባብሮ እየሰራ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ባቱ። በተከታይ ወደ ትግራይ ስናልፍ ደግሞ በሰሜን ኢትዮጵያው ጦርነት ምክንያት ለሶስት ዓመታት የጥምቀት በዓል በአደባባይ ባልተከበረበት የትግራይ ክልል ዛሬ በዓሉ በአጥቢያ ቤተ ክርስቲያናት ተከብሮ ውሏል። በሽረ እንደ ሥላሴ ከተማ ደግሞ የበዓሉ ስነ ስርዓት በአደባባይ ተከናውኗል። ሙልጌታ ጽባሃ ዝርዝር አለው። በመቀለ ከተማ በየዓመቱ የጥምቀት በዓል ይሰውሕ ንጉሥ ተብሎ በሚጠራ አካባቢ የሁሉም አብያተ ክርስቲያናት ታቦታት ወደ ቦታው ሂደው ህዝቡ በጋራ በመሆን ነበር በዓሉ የሚያከብረው። ጦርነቱ ከተጀመረ ወዲህ ግን በዓሉ በየአጥቢያ አብያተ ክርስቲያናት ነው እየተከበረ የሚገኘው። ዘንድሮ የ2015 የጥምቀት በዓል በከተማዋ በአጥቢያ አብያተ ክርስቲያናት ብቻ ነው የተከበረው። በመቀለ ደብረ ገነት ቅድስተ ኪዳነ ምሕረት ቤተ ክርስቲያን በዓሉ ሲያከብር ያገኘሁት እዮብ አረፋይንም ዘንድሮ በዓሉ የሰላም ተስፋ እያየንበት ነው ብለል። በደረሰን ችግር ብዙ ነገሮች አሳልፈናል። ያለፉት ሁለት ዓመቶች በጣም ከባድ ነበሩ። እምነትን ለማመንም ሰላም ያስፈልጋል። ወጥቶ ለመግባት ሰላም ያስፈልጋል። ለመስራት፣ ኢኮኖሚው ለመለወጥ፣ ሁሉም ነገር አሁን። ይህ ነገር ግን ካለፈው 2013 ከ2014 የነበሩ የጥምቀት በዓሎች ለእኔ ይሄ የተለየ በዓል ነው። 2018 እንደ አዲስ የ2012 ከዛ በፊት የነበሩ በዓሎችን እያስታወስን አደባባይ ናሳልፈው በጣም ደስ ይለል ነበር። ዛሬ እዚህ ያሳልፈነዋል። ለሚመጣው አመት 2016 ተስፋው፣ ሰላሙ ሁሉ ሙሉ ሆኖ አደባባይ በዓሉን ለማክበር እንደሳለን ብዬ ተስፋ አደርጋለሁ። የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሕሸም በአለ ጥምቀት እንደሚታወቀው የሰላም የነፃነት፣ የፍቅር በዓል ነው። እና ሁሉ አሁን በፍቅር በአንድነት ተስማምቶ አሁን በተገኘው ሰላም ያው ተረጋግተን እያከበርነው ነው ነው የሚገኝ። በአደባባይ ያለከበርነውን ምክንያት ሰላሙን ሰምተናል። ይህ ሰላም ያላገኙ ወንድሞች ብዙዎች ናቸው። እንደሚታወቁም ከክልላችን እንዲወጡ በስምምነቱ የተፈረመም አልተፈጸመም። አሁንም ሕዝባችን በመከራ በችግር ነው የሚገኝ እና ስጋቱ አልተወገደም። ሕዝባችን ምንም በስደት ያለም ስደት ላይ ነው ያለው። ያው በየአካባቢ ያሉ መከራ እየደረሰባቸው ነው ያለ። አሁንም ይህ በሆነ ባለበት ጊዜ ስለ ሁሉ ህዝባችን ማሰብ ስላለብን ገና ነው ሰላሙ። አሁንም በቤተክርስቲያን እንዲከበረው በዚያ ወስንናል። ቀጣይ አመት ሰላሙ ሙሉ ሆኖ በዓሉ በአደባባይ የሚከበር እንዲሆን ነው ምኞቴ ብለዋል መልአከ ብርሃናት ገብረስላሴ ስላሴ ሕሸም። በከተማዋ ጽርሀ አርያም ቅዱስ ገብርኤል ቤተ ክርስቲያን በዓሉ ስታከብር ያገኘኋት ሰላም ሓጎስ የተባለች በበኩሏም ካቻምና ጦርነት ውስጥ ነበር፣ ብዙም አልተከበረም። አምና ደግሞ የዋስ ብሎ ድሮን ምናምንም ስለነበረ ስጋቱ ስለነበረ ማህበረሰቡ በሌሊት ቶሎ ፕሮግራሙ እንዲያልቅ ነበር የተደረገው። አሁን ባለው ይሄ የተስፋ የሰላም ተስፋ በተስፋ የተሞላ ህዝብ ነው ያለው። በዛ ላይ ደግሞ አከባበሩም ትንሽ ሰው የሰላም ድምጽ ሰምቶ በተረጋጋ መልኩ እያከበረ ነው። ያው አሁንም በቀጣይ አመት በደንብ ሙሉ ሰላም ማግኘተን ያው ሁሉ እንደተለመደው እዛ ሰው ንጉስ የሚባለው አካባቢ ነበር የሚከበረው እና እዛ ሁሉም አድባራት የመቀሌ አድባራቶች ተሰባስበን በሰላም በፍቅር እንድናከብር ያው ከእግዚአብሔር ጋር ሙሉ ተስፋ አለን። የጥምቀት በዓል በሽረ እንዳስላሰ ከተማም ከሶስት አመታት በኋላ ለመጀመሪያ ጊዜ በአደባባይ መከበሩ ክብሮም ስዩም የተባለ የከተማዋ ነዋሪ ለአሜሪካ ድምጽ ገልጿል። ከ2013 በፊት እንደነበረ አካባቢ እንኳን ባይሆን ያው እንደ መጠኑ እንዳለንበት ችግር ጥሩ የበዓል አከባበር እንደነበር፣ ያው ቀጣይ አመት ደግሞ የሰላም የጤና አሪፍ ጥሩ በዓሎች ከጦርነት በፊት እንደነበረ በዓል እንዲያደርግልን ተስፋ እናደረጋለን፣ እንደሚሆንም ተስፋ አለኝ። በታሪካዊቷ የአክሱም ከተማ እንዲሁም በአዲግራት ከተማ ደግሞ በዓሉ በየአጥቢያ አብያተ ክርስቲያናት ናቸው የተከበሩት። በማይጮ ከተማ ደግሞ በአደባባይ መከበሩ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም የጥምቀትን በዓል ለምታከብሩ የክርስትና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ በድጋሚ እየተመኘን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ፕሬዚዳንት ጆ ባይደን ሚስጢራዊ ተብለው የተለያዩ ሰነዶች ከመኖሪያ ቤታቸውና ከቢሮቸው መገኘታቸው ባለፈው ሳምንት ይፋ መደረጉን ተከትሎ የፍትህ ሚኒስቴር ምርመራ ይጠብቃቸዋል። የአሜሪካ ድምጽ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ የቅርብ ጊዜዎቹን መረጃዎች አሰባስባ በዚህ ዙሪያ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ከኦባማ ባይደን የአስተዳደር ወቅት የወጡ በሚስጢራዊነታቸው የተለዩ ሰነዶች ባለፈው የህዳር ወር መጀመሪያ ግድም የአጋማሽ ዘመን ምርጫው ከመካሄዱ አስቀድሞ ከፕሬዚዳንት ጆ ባይደን የጥናት ተቋም ቢሮና ከመኖሪያ ቤታቸው የመገኘታቸው ዜና ይፋ ከተደረገ በኋላ ያለፈው ሳምንት ለዋይት ሀውስ በብርቱ ፈተናዎች ውስጥ ለማለፍ የተገደደበት ጊዜ ነበር። ለዚህ የሕግ ጉዳይ ወደ ዋይት ሀውስ የሕግ ክፍል ነው የሚመራችሁ፣ እዚያ ላይ ነግተው፣ ከዚህ ባለፈ ወደ ዝርዝሩ መግባት አልፈልግም። ግልጽነት እንዲጸና እንደሚያደርጉ ቃል የገቡት ቃል አቀባዩ የፍትህ ሚኒስቴር በጉዳዩ ላይ እያካሄደ ያለውን ምርመራ በመጥቀስ ዝርዝር መረጃዎችን ለመስጠት ፍቃደኛ ሳይሆኑ ቀርተዋል። በሚሊዮኖች የሚቆጠሩ ባለስልጣናት የደህንነት መረጃዎችን የማየት ፍቃድ ባለበት ሀገር ውስጥ ሚስጥራዊ ሰነዶችን በሚፈለገው ጥብቅ አያያዝ ሳይዙ የመገኘት ጉዳይ የተለመደ ችግር መሆኑን ባለሙያዎች ይናገራሉ። ይህን መሰሉም ጥሰቶች ብዙውን ጊዜም አስተዳደራዊ ክትትል ይደረግባቸዋል። እውነታው እስካልተለወጠ ድረስ ፕሬዚደንት ባይደን ያለባቸው የሕግ ተጠያቂነት አነስተኛ ወይንም ምንም የሚል ነው። እንደ እውነቱ አሁን በጣም አስፈላጊው የሚተላለፈው መልእክት አይነት ነው። እናም ይሄ የሆነው ከአራት ሳምንታት በፊት ወይንም ከዚያ ቀደም ብለው መሆኑን አሳምረው ያወቁ ሳሉ ከፕሬዚደንቱ መኖሪያ ቤት የተገኘውን ሁለተኛውን ሰነድ ይፋ ከማድረግ መቆጠባቸው ያ ለማመን የሚያዳግት ስህተት ነው። ባለፈው ሳምንት ነው ጠቅላይ አቃቤ ሕግ ሜሪክ ጋርላንድ ምርመራውን እንዲመሩ ሮበርት ሁርን ልዩ ምርማሪ አድርገው የሰየሙት። የቀድሞ ጠበቃ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም አሁን ራሳቸውም ሚስጥራዊ ሰነዶችን ያለ አግባብ በመያዝ ክስ ተወንጅለው ምርመራ ላይ በሚገኙት የቀድሞ ፕሬዚዳንት ዶናልድ ትራምፕ የታጩት፣ ትራምፕ ከእጃቸው ያሉትን ሚስጥራዊ ሰነዶች እንዲመልሱ ለወራት የቀረበላቸውን ጥያቄ ችላ ማለታቸውን ተከትሎ ኤፍቢአይ ባለፈው የነሐሴ ወር ፍርድ ቤት በሰጠው ትዕዛዝ መሠረት የማራ ላጎ መኖሪያ ቤታቸው ላይ ፍተሻ ማድረጉና ቁጥራቸው የበዙ ሰነዶችን ማግኘቱም ይታወሳል። በሌላ በኩል የሪፐብሊካን ፓርቲ አባላት ባይደንና የዲሞክራቲክ ፓርቲው በሁለቱ ጉዳዮች ላይ የተለያዩ አሰራሮችን ተከትለዋል ሲሉ ይወነጅሏቸዋል። Did he utilize the Justice Department to raid President Trump? Did President Trump and I. Yeah, yeah, President had... Trump and Manureal have a discussion. If it's a minister and that's what he does. President Biden and his team have said that he is good at maneuvering cameras, audio, and video. He is not an American ambassador. በአሁኑ ወቅት በሕዝብ ተወካዮች ምክር ቤት መጠነኛ ብልጫ ያለው መቀመጫ ያላቸው ሪፐብሊካኖች በብሔራዊ ደህንነት ላይ ሊደርስ ይችላል ያሉትን ጉዳት ጨምሮ የራሳቸውን ምርመራ እንደሚያደርጉ ቃል ገብተዋል። ዋይት ሀውስ በበኩሉ የባይደን አስተዳደር በዩናይት ስቴትስ አጋሮች ጭምር ብሔራዊ ምስጢራዊ መረጃዎችን በአግባቡ የመያዝ ድክመት አለበት የሚል ስጋት አላቸው የሚለውን አስተያየት ውድቅ አድርጓል። ሩሲያ በዩክሬን ከምታደርሰው ጥቃት ቻይና በኢንዶ ፓስፊክ ክልል እስከደቀነችው የጠባጫሪነት ዝንባሌ ላይ አጋሮቻችንና ተባባሪዎቻችን ይበልጥ የሚያሳስባቸው ጉዳይ በዓለም ዙሪያ የሚያጋጥሙን የጋራ ስጋቶች እና ፈተናዎች ናቸው። ጉዳዩ አሁንም በሂደት ላይ ነው። ማነጋገሩም እንዲሁ የሚገኙትን ውጤቶች እግር በእግር ተከታትለን እናቀርባለን። እያዳመጣችሁት ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የአሜሪካ ድምጽ የአማርኛው አገልግሎት ዝግጅቶቻችን እንደቀጠሉ ናቸው። ተከታዩ መሰናዷችን ደግሞ ባህልና ማህበረሰብ ነው። በወሎና በአካባቢው የሚገኙ ባህላዊ እሴቶች ኢትዮጵያ ውስጥ በሕዝቦች መካከል ተከባብሮ የመኖር ባህል እንዲጎለብት የላቀ ሚና ይጫወታሉ ሲሉ ምሁራን ገለጹ። እነዚህ ባህላዊ እሴቶች ግን በሚገባቸው ልክ አልተዋወቁም፣ የፖለቲካ ልሂቃኑ የፍላጎት ማስፈጸሚያ እንዲሆኑ ተደርገዋል ሲሉም ምሁራኑ ሀሳባቸውን ገልጸዋል። መስፍን አራቄን የተከታተለው ከቀናት በፊት በተጠናቀቀውና መሰረቱን እንግሊዝ ያደረገው ቫይብራኒየም ሪሶርሰስ ፋውንዴሽን ከወሎ ዩኒቨርሲቲ ጋር በመተባበር ወሎ የትምህርት የሳይንስና የባህል ዓለም አቀፍ ኮንፈረንስና ፌስቲቫል በሚል በተዘጋጀ መርሃ ግብር ላይ የታደሙት የሪቻርድ ኬር ፔቲክ ፓንከርስት ልጅ ዶክተር አሉላ ፓንከርስት ወሎ ውስጥ ጎልብተው የዘለቁት የአንድነትና ተከባብሮ የመኖር ባህል ለሌላው የኢትዮጵያ ክፍል በአርአያነት የሚወሱ ናቸው ብለዋል። ሎ በባህል በጣም የበለጸገች ብዙ ታሪክ ያላት ብዙ የታዋቂ ቦታዎች መቅደላ የምትገኝበት፣ ላሊበላ የሚገኝበት፣ በርካታ እሴቶች፣ በርካታ የቱሪስት መዳረሻዎች ያላትና በጣም ታዋቂ የሆነች አካባቢ ናትና ወሎ በብዙ መልክ ተምሳሌት አራያ ሆና ልትቀርብ ትችላለች ብዬ አምናለ። ለምሳሌ የተለያየ ሃይማኖት ያለበት አካባቢ አንድ ላይ የመኖር ባህል እስካለ ድረስ እሱን ማንጸባረቅ እና እንዴት ያ እንደሆነ በምን መልክ ሰዎች መግባባት እንደቻሉ በልዩነትም እያሉ አንድነት የሚፈጠርበት ሁኔታ የሰው ባህልና ታሪክ እየተከበረ እያንዳንዱ የህብረተሰብ አካል የራሱን ድርሻ የሚያቀርብበትም ሁኔታ መረዳትና ያለውን ሁኔታ ማጥናትና መፈተሽና ማቅረብ ግዴታ ያለብን ይመስለኛል። በወሎ ዩኒቨርሲቲ የታሪክ ምሁሩ ዶክተር አሰፋ ባልቻ በበኩላቸው ወሎ ለመደበኛው የሰላም ማስከበርም ሆነ የፍትህ ሥርዓት አጋዥ የሆኑ የዳበሩ ባህላዊ የግጭት አፈታት ሥርዓቶች ያሉበት በተለያዩ የምነት ተከታዮች ዘንድ ተከባብሮ የመኖር እሴት የጎለበተበት የተለያዩ ቋንቋዎች የሚናገሩ የህብረተሰብ ክፍሎች በህብር የሚ ኖሩበት አካባቢ እንደሆነ ይገልጻሉ። ሳይደር በደል ሲደርስ ለምሳሌ ዩኒቨርሲቲ ወዳጃው ለሴቶቹ በተለይ ከስልሳ ዓመት በላይ የሆኑና ራሳቸው እንትን ያደረጉ ሴቶች አንድ ላይ ይሰባሰቡና ወደ አገር አስተዳደሩ ይመጣሉ። ወደ ጠቅላይ ግዛ ይመጣሉ። እንደ ራሴው መስማት እስኪችሉና መጥተው ምን ሆናቸዋል ብለው እስኪጠይቁ ድረስ በወዳጃ ያደርጋሉ። ጸሎት ማለት ነው፣ በጋራ ጸሎት ማለት ነው። በጋራ ጸሎቱ ላይ ጥያቄዎቻቸውን ያነሳሉ። እንግዲህ ተብሪድ በላው ተብሪድ ይሆን ይላሉ። መጥፎው ነገር ይብረድ እንደማለት ነው። ፍትህንም አብረው ይጠይቃሉ። በዛ መካከል ምንድን ነው ጉዳያቸው ተብለው ሲባል ያው የተበደለው የመጡበት አካባቢ እና ምናምን ነው። እዚህም ያሉት ዲቨርቲዎች ይደባለቃሉ። አብረው ነው የሚሆኑት። አይከለከልም። አላፊ አግዳሚውም የሚፈልገውን ነገር ያቀርባል። ቡና ይስራችኋል፣ ሌሎች ነገሮችን ያቀርባል፣ የሚበሉትን ያቀርባል፣ የመሳሰሉትን ያደርጋል። ከዚያ በኋላ አነጋግሯቸው የተበደሉትን የሆነውን የተፈጠረውን ነገር ተናግረው እኛን አዳምጦ መፍትሄ እንሰጣለን የሚል መልስ ካልያዙ በስተቀር አይነሱም። ከዛቻ ሰሜን ወሎ ገጠር አካባቢ ተወልደው ከሰባት ዓመታቸው ጀምሮ ሳዑዲ አረቢያ ያደጉትና በኢትዮ አረብ ግንኙነት ዙሪያ በተለያዩ የአረብ ሀገራት ከሶስት አስርት ዓመታት በላይ በማስተማር ላይ የሚገኙት ፕሮፌሰር አደም ካሚልም በተለይ በገጠሩ የወሎ አካባቢ የሚገኙ የእስልምና እምነት ምሁራን ኡለማዎች ኢትዮጵያዊ ማንነት የሚንጸባረቅባቸውና ለአረበኛው ስነ ጽሁፍ መጎልበት አስተዋጽኦ ያበረከቱ ስራዎችን መስራታቸውን ታሪክና መረጃ ያጣቅሳሉ። ጅቡቲ ምኒልክ ሆቴል የሚባል አለ። ምኒልክ ሆቴል ተቀምጨ አንድ የፈረንሳይ ተወላጅ የሆነ ፈረንሳዊ እዛ ሆቴል ተቀምጦ በአስተርጓሚ ነው በአጋጣሚ የተረዳሁት ከዚህ በከሚሴ በኩል በግመል እየተጫኑ የሚሆኑ በአጀም የተጻፈው በተለይ የገጠር ዑለማዎች ሰነድ ድርሰት የገጠር ዑለማዎች እንግዲህ የተማረ የሚሰማና የማይጽፍ ማያነብ ሕብረተሰብ ነበር። ይዞ የነበሩ አርብቶ አደር እሱን ለማስተማር በአካባቢው ቋንቋ አድርገው ፊደሉን በአረበኛ አድርገው ነው የጻፉት። አጀም እንለዋለን። ያንን እየሰበሰቡ በግመል እየጫኑ ይወስዳሉ። ጅቡቲ ይቸበቸባል በርካሽ ዋጋ። አስተርጓሚ አምጥቼ ጠየቁት። የሰጠኝ መልስ አንድና አንድ ነበር። እኔ የጥናትና ምርምር ሲንተር አለኝ አለኝ ፈረንሳይ ውስጥ ባሪስ፣ ተባባሪ ለንደን አለው፣ ተባባሪ አሜሪካ አለው፣ ተባባሪ ጀርመን አለው፣ እንደዚሁ የጥናትና ምርምር ሲንተሮች። ለምን ትኩረት አደረጋችሁ እዚህ ላይ አልኩት? አሁን ስልምና፣ አሁን ኢትዮጵያ ውስጥ ስንፈልገው ገጠር ውስጥ ነው ያገኘ ነው ከተማ ውስጥ አይደለም። ይሄን ነው የሰጠኝ ራሱ እንግዲህ ከራሱ ምስክርነቱ ነው ገጠር ውስጥ ነው ያገኘነው። ስለዚህ የገጠር ሊቃውንቶች እንዴት ስልምናውን ሊያቆዩ ይቻሉ? ሰነ ጽሁፋቸውስጥ ምን ይመስል ነበር? ያንን እያጠናን እየወሰድን ነው ነበር ያለኝ። ማለት አጀሙን እንዳለ ሰብስበው ወሰዱት። የእኔ ቅርስና ታሪኬ አሁን ጀርመን ገባ፣ እንግሊዝ ገባ። ወደፊት ፍለጋ እንደገና ወደ እነኛ ገር ልናመራ ነው ማለት ነው። የሃይማኖት ተቋማት መንግስታዊ አደረጃጀቶችና ዩኒቨርሲቲዎች ሀገራዊ ቅርሶችን የማስጠበቅ ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል ፕሮፌሰር አደም። በሌላ በኩል ዶክተር አሰፋ ባልቻ በወሎና አካባቢው የሚገኙ ባህላዊ እሴቶች አልጎለበቱም። በአንጻሩ እንደነዚህ አይነቶቹን እሴቶች ከማስፋፋት ከመሥራት ይልቅ ጥላቻና ልዩነቶችን በሕዝቦች መካከል የማስፈን ምልክቶች ከቅርብ ዓመታት ወዲህ በስፋት እየተስተዋሉ ነው ብለዋል። በተለይ ፖለቲከኞች የልዩነት ምንጭ ሆነዋል ሲሉ ይወቅሳሉ። ለምሳሌ እኛ ሀገር የምናውቃቸው ከአንድ ጎሳ ወደ ሌላ ጎሳ ወይም ከአንድ አካባቢ ያለ ሰው ወደ ሌላ አካባቢ ሰው ወዳለ ግጦሽ መሬት ውስጥ ገባሃብኝ አልገባሃብኝ፣ ጉድጓዱ ሀይ ነካሃብኝ፣ እንዲህ አደረክብኝ ምናምን የሚሉ የተለመዱ ይሄ የጎረቤታማ ጠቦች አሉ። እነሱ የሚፈቱበት የራሱ መንገድ ነበረው አሁንም አለ። እነሱን ራሳቸውን ፖለሳይዝ ያደረጓቸውና ይህ ክልል ከዚህ ብሔረሰብ የዚህ ቋንቋ ተናጋሪ ከዚህ ቋንቋ ተናጋሪ ጋር ግንኙነት የለውም አብሮ አልኖረም፣ እንደውም ወረራ ነው እንትና የሚባለው ጎሳ ወደ እኛ ሀገር መጥቷል፣ እንትና ተናጋሪ የሚባለው ቋንቋ ወደዚህ አካባቢ ሰፍረዋል ምናምን እየተባለ የሚነገሩ የፖለቲካ ኤሊቶቹ አስበውት እንኳን የማያውቀውን አይነት ጭቆና እንደደረሰበት አድርጎ እያጋነኑ በማውራት ህዝብና ህዝብ ማጣላት ካልሆነ በስተቀር እኔ ለእርቅና ለሰላም የሚሰራ የፖለቲከኛ አይቼም አላቅም፣ ሰምቼም አላቅም። አብሮ የኖረ በሰላም የኖረና በራሱ የራሱን መንገድ የራሱን እሴት ተጠቅሞ ባህላዊ መንገዶችን ተከትሎ ሲኖር የነበረ ሰላማዊን ህዝብ አሁን የፖለቲካ መሳሪያ ተደርጎ አንዱ በአንድ ላይ እንዲነሳ እንዲጋደል ደም እንዲቃባ እንዲዘራረፍ የተደረገበት ያለበት ጊዜ ነው የመቶ አመት የሁለት መቶ አመት ወሬ እያወራ የዛሬን ማስረሳት ዛሬ መድረስ የሚገባንም ቦታ ትተን ወደ ኋላ እየተጎተትን ዛሬ ወደ አስራ ስምንተኛው ነገ ወደ አስራ ሰባተኛው ከነገ ወደ አስራ ስድስተኛው እያል አዳምና አይሆን ወደ ተፈጠሩበት ቦታ ልንገባ ትንሽ ነው የቀረን ዶክተር አሉላም በወሎ የሚዘወተሩትን ጨምሮ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ በርካታ ጠቃሚ ባህላዊ እሴቶች በሚገባቸው ልክ አልተዋወቁም ባይ ናቸው። ሙከራዎች መኖራቸውን በመጠቆም የኢትዮጵያ ሕዝብ በርካታ ባህሎች እንዳሏት፣ እንደዚሁም የታሪክ በጣም የበለጸገች ሀገር እንደመሆኗ እስካሁን ድረስ ይሄ በዓለም አቀፍ ደረጃ ብዙም አልታወቀም። የኢትዮጵያ ጥናትና ምርምር እስካሁን ድረስ ሀያ አንድ ዓለም አቀፍ ጉባኤዎች አካሄዷል። እነዚህ በውጭ ሀገርም በኢትዮጵያም በአዲስ አበባ፣ በድሬዳዋ፣ በመቀሌ ተካሄደዋል። ግን አሁን በአማራ ክልል እስካሁን ድረስ አልተካሄደም እና የወሎ ዩኒቨርሲቲ እንደዚህ አይነት ዓለም አቀፍ ጉባኤ ለመጀመሪያ ጊዜ በማካሄዱ የአካባቢውን እሴቶች ለማስተዋወቅ ታሪኩንም ባህሉንም ብዙም በሌላ አካባቢ ያልታወቀ እንኳን በዓለም አቀፍ ደረጃ ጠቃሚ አይነት ጉባኤ ነው ብዬ አምናለሁኝ። በኮንፈረንሱና ፌስቲቫሉ ላይ የሁለተኛ ደረጃ ተማሪዎች የትምህርቱ ውድድር፣ አገር አቀፍ የሂሳብ ኦሎምፒያድና የፈጠራ ስራዎች ውድድር፣ የባህል ትርኢትና የፎቶግራፍ ኤግዚቢሽን የተካሄደ ሲሆን ከሀገር ውስጥ በተጨማሪ የፈረንሳይ አሜሪካና ስዊድን ምሁራን ተሳትፎ አድርገዋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። የምሽቱን ዝግጅቶቻችንን በዚሁ አጠናቀቅን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።